መዝሙር አንድ መቶ ሰላሳ አራት እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ። በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይንና ምድርን የሠራ እግዚአብሔር ከጽዮን ይባርክህ።